በቅድሚያ አመሰግናለሁኝ ለጊዜው፣ ወይዘሮ ራቢያ ወደ ውይይታችን ለመግባት ሙሉ ስምሆንና ኃላፊነቱን ይገሩኝ። ስሜ ራቢያ ኢሳ ነው የምባለው። ኃላፊነቴ በኦሮሚያ የመንግስት ኮሚኒኬሽን ጉዳይ ሱፐርቤት ኃላፊ ነኝ፣ ቢሮ ኃላፊ ነኝ። ወይዘሮ ራቢያ በድጋሚ አመሰግናለሁኝ ለጊዜው። ሰሞኑን ኦሮሚያ ውስጥ እየታየ ስላለው ሁኔታ በተለይ ከአዲስ አበባ ማስተር ፕላን ጋር ተያይዞ በተማሪዎችና በጸጥታ ኃይሎች መካከል ግጭቶች ይስተዋላሉ። ብዙ ምንጮች ለእኛም እንደሚነግሩን የኃይል እርምጃዎች እየተወሰዱ ናቸው የሚባል ነገርም አለ እና ይህንን በተመለከተ መንግስት የሚለውን ለመስማት ብዙ ጥረት እያደረግን ነበር እና በዚህ አጋጣሚ እርስዎ በመገኘትዎ ጥሩ አጋጣሚ ነው። ለዚህም ነው ምስጋናዬንም አቀርበው ምን እንደሚመስል በአሁኑ ጊዜ ኦሮሚያ ውስጥ ያለው ሁኔታ ይነግሩኛል። ከዚህ ጥያቄ ጋር ተያይዞ እንግዲህ አንተም እንዳነሳኸው በኦሮሚያ ዩኒቨርሲቲዎች ውስጥ ከአዲስ አበባ እና የኦሮሚያ የጋራ ማስተር ፕላን በተያያዘ ተማሪዎች ቅሬታቸውን በሰላማዊ ሰልፍ ያሰሙበት ሁኔታ ነበረ። መንግስትም የተማሪዎችን ጥያቄ ጥያቄያቸውን አቅርበዋል። የተማሪዎችን ጥያቄ በአግባቡ ተቀብሎ እንግዲህ የተማሪዎች ጥያቄ መነሻው ሁለት ነገር ነው ብለን ነው የምናስበው። አንዱ የተለያየ አመለካከት ልክ ማስተር ፕላኑ በአዲስ አበባ ዙሪያ የሚገኙ የኦሮሚያ ከተሞችን ወደ አዲስ አበባ ክልል የማካለል እና የእነዚህ ከተሞችን ማስተዳደር በአዲስ አበባ ስር የማድረግ የኦሮሞን ቋንቋ፣ ባህል የማጥፋት ብለው የማይሆን አስተሳሰብ በእነሱ ላይ የመጫን ሁኔታ አለ። ሁለተኛው ደግሞ ማስተር ፕላ ኑ ገና በፕላን ደረጃ ነው እንጂ ህብረተሰቡ በየደረጃው ተወያይቶበት ወደ ተግባራዊነት ስላልተቀየረ ገና ጅምር ላይ ነው የማወያየቱ ስራ ስለነበረ ግንዛቤም፣ ከማጣት ልክ የሚባለው ነገር እውነት መስሏቸው ጥያቄያቸውን በሰላማዊ ሰልፍ የገለጹበት ሁኔታ አለ። ይህን ደግሞ መንግስት በአግባቡ ተቀብሎ ተማሪዎችን አወያይቶ ማስተር ፕላኑ ምን ማለት እንደሆነ ማስተር ፕላኑ የጋራ እድገት ለጋራ ልማት በእነዚህ በሁለቱ ድንበሮች መካከል የሚታዩትን ችግሮች የሚፈቱበት ማለትም፣ ይሄ ፍሳሾች አሉ፣ የአንዱ ከተማ እድገት ለሌላው የሚፈጠው ተጽዕኖ አለ ያንን ተጽዕኖ ሁሉ ለመቆጣጠር እና ከተሞቹ በተመሳሳይ ደረጃ ማደግ እንዲችሉ መሆኑን እና በአዲስ አበባ ዙሪያ ከሚገኙ ከተሞች ድንበር ወደ አዲስ አበባ የሚገባ እንደሌለ የእነዚህ አስተዳደሮችም ወደዚህ ወደ አዲስ አበባ መስተዳደር እንደማይገባ ይሄ ደግሞ በህገ መንግስቱ ግልጽ እንደተቀመጠና ከዚህ መንግስት የበለጠ ለዚህ ህገ መንግስት የቆመ እንደሌለና ይሄ እንደማይፈጠር የኦሮሞ ባህል ቋንቋው፣ ታሪኩ ከዚህ በኋላ ወደኋላ መመለስ እንደማይችል ለኦሮሞ ቋንቋ ከተቀበረበት አውጥቶ የትምህርት የፍርድ ቤት የመማሪያ እስከ ዩኒቨርሲቲ ድረስ የምርምር ቋንቋ እንዲሆን እንዲሆን ያደረገው መንግስትና መንግስት ይሄንን ሊያጠፋ እንደማይችል ከተማሪዎች ጋር ቁጭ ብሎ ሰፊ ውይይት አድርጎ በዚህ ላይ ተግባብተዋል። ከተማሪዎች መንግስት ከተማሪዎች ጋር በየደረጃው ተወያይቶ ተግባብተው ትምህርታቸውን የሚፈልጉ ልጆች ወደ ትምህርታቸው ተመልሰዋል ማለት ነው። እንግዲህ በዚህ በተማሪዎች ስም ግን ረብሻ ለመፍጠር የሚፈልጉ የግለሰቦችን የህዝቡን ንብረት የማውደም ሁኔታ ደግሞ ተፈጥሯል። በዚህ ውስጥ ከጸጥታ ኃይሉ ጋርም ግጭቶች ተፈጥረዋል። እንዲሁም የኛ የጸጥታ ኃይል በተቻለ መጠን በጣም ታክሶ ማለት ነው ድንጋይ እየተወረወረበት እየተደበደበ ነበረ በትዕግስት መጨረሻ ላይ ግን አምቦ ከተማ ላይ የተፈጸመውን በሚዲያም ያው አግኝታችታል ብዬ ነው የማስበው ጥሩ ሁኔታ አልነበረም የተፈጠረው እና ከመስመር በወጡ ነገሮች ላይ ነው እንጂ በአግባቡ ጥያቄያቸውን ይዘው በወጡ ተማሪዎች ላይ ከጸጥታ ኃይል ጋርም የተፈጠረ ግጭት የለም በአግባቡ ጥያቄያቸውን ድምጻቸውን አሰምተው የመንግስት አካልም በየደረጃው ቁጭ ብሎ በዚህ ነገር ላይ አወያይቷቸዋል ማለት ነው። ወይዘሮ ራቢያ ይሄ ሁኔታ ገና ሲሰማ ጀምሮ መግለጫ ከተቃዋሚ ፓርቲዎችም ሲወጣ አንስቶ የአሜሪካ ድምፅ ራዲዮ ጣቢያ እየዘገበ ነበር ስለ ሁኔታው። ያን ጊዜ ከመንግስት አካላት ምላሾችን ለማግኘት ብዙ ጥረት አድርገን አልተሳካልንም ነበር። በሌላ በኩል ደግሞ ተማሪዎቹ ያነሷቸው የነበሩ ሰላማዊ ጥያቄዎች ለየዩኒቨርሲቲዎቻቸው አስተዳደር ለጨፌ ኦሮሚያ ለፌዴራል መንግስት ከፍተኛ ባለስልጣናት ሳይቀር ይልኳቸው የነበሩ ደብዳቤዎች በወቅቱ ምላሽ አልተሰጠንም እያሉ ይናገሩ ነበር ያማርሩ ነበረ እንዲህ አይነቱ የኃይል እንቅስቃሴ ወይም የግጭት ሁኔታ ከመፈጠሩ በፊት በዚህ ሁኔታ ውስጥ ታዲያ ቅድም የገለጹልኝ እርስዎ የኦሮሚያ ከተሞችን ወደ አዲስ አበባ ማካለል የኦሮሞን ሕዝብ ባህል ማጥፋትና የመሳሰሉ ስጋቶች ተፈጠሩባቸውና ያልሆኑ ነገሮች እንቅላታቸው ውስጥ ተፈጠሩና ወደ እንዲህ አይነት አላስፈላጊ የሆነ እንቅስቃሴ ተገባ ብለውኛል። ታዲያ እነዚህ ተማሪዎች ቀደም ሲል ጀምሮ ይህንን ጥያቄያቸውን እያቀረቡ በነበረበት ጊዜ እንደዚህ አይነት አስተሳሰብ ትክክል አለመሆኑን የሚገልጹ ተግባራዊ እርምጃዎች ፈጥነው ለምን አልተወሰዱም? በአንድ ዩኒቨርሲቲ ብቻ አይደለም ይሄ ነገር ተፈጠረው በመላ ዩኒቨርሲቲዎች ኦሮሚያ ውስጥ ባሉ ዩኒቨርሲቲዎች ነው ይሄ ንቅናቄ የነበረው የተቃዋሚ የፖለቲካ ፓርቲዎች የፖለቲካ ስርዓቱ አካላት ናቸው የሀገሪቱ እነሱ ጥያቄዎች በሚያነሱበት ጊዜ ችላ የሚባሉባቸው ሁኔታዎች እንዳሉ ነው መልስ እንደማይሰጣቸው ነው የሚናገሩት ለምንድን ነው ፈጠን ያለ እርምጃ ከመንግስት አካላት የማይወሰደው ከአመራር ላይ ካለው የፖለቲካ ፓርቲ ቅልጥፍ ያለ እንቅስቃሴ የማይታየው? የዩኒቨርሲቲ ተማሪዎች በዚህ በማስተር ፕላን ላይ ያላቸው ጥያቄ መጀመሪያ እኛ እንደ መንግስት የተሰማው ከአምቦ ነው። የአምቦ ተማሪዎች ጥያቄያቸውን ለዩኒቨርሲቲው አስተዳደር አቅርበው ነበረ። ልክ አቅርበው እንግዲህ ጥያቄያቸውን አስተዳደሩ ይዞ ለመንግስት ለማቅረብ ጊዜ ይጠይቃል። ቢያንስ የሶስት ቀን የአራት ቀን የሁለት ቀን ጥያቄው ዛሬ ቀረበ፣ በማግስቱ ወደ ረብሻ ነው የተገባው። እንደ ቅድም ላነሳልህ እንደሞከርኩት ፕላኑ ገና በፕላን በድራፍት ደረጃ ነው ያለው። ምክንያቱም ይሄን ፕላን የወጣው በጋራ በቦርድ ማለት ነው። ቦርድ ከኦሮሚያም ከአዲስ አበባም የተውጣጣ ቴክኒካሊ፣ ፕላኑን የሚሰራውም ጽህፈት ቤት ከሁለቱም ክልሎች የተዋጣ እና በሁለቱም ክልል እውቅና የተሰራ እቅድ ነው፣ ፕላን ነው። ፕላኑ ግን በየደረጃው ያለው ህብረተሰብ ተወያይቶበት ገና አልጸደቀም። ገና በውይይቱ እንደተጀመረ ነው የተለያየ ነገር መነገር የጀመረው ማለት ነው። ውይይቱም አልቆመም። እየተወያየ የሚመለከተው አካል እየተወያየ በየደረጃው እየወረደ ያለ ነው። የተነሳው ተማሪዎችን ጥያቄያቸውን ለመንግስት በደብዳቤ ያቀረቡበትን ሁኔታ እኔ አላቅም። እንደነገርኩህ አምቦ ተማሪዎች ለትምህርት ቤቱ አስተዳደር አቀረቡ። አስተዳደሩ ለመንግስት አቅርቦ መልስ እስኪያገኝ ድረስም ጊዜ ያልተሰጠው ረብሻው ሲመጣ ማለት ነው። ይሄ ነው እንጂ ተማሪዎች ለምንጠየቁ ጠየቁ፣ ጥያቄያቸው ትክክል አይደለም፣ ድምጻቸውን ለምን አሰሙ? ይሄ እኮ ይሄው ስርዓት የፈጠረው ዲሞክራሲ ስርዓት እኮ ነው፣ የስርዓቱ ውጤት እኮ ነው። የተማሪዎች የሚሰማቸውን ያልተቀበሉትን ግልጽ ያልሆነላቸውን ነገር ተቃውመው ድምጻቸውን የማሰማት እኮ ይሄ ዲሞክራሲ መብት ነው። ስርዓቱ የፈጠረው ምቹ ሁኔታ ነው። ስለዚህ መንግስት ደብዳቤ ደርሶት ተጽፎ ጠይቆ የሚባለው ነገር ትክክለኛ ያልሆነ መረጃ ነው። እንደነገርኩ የአምቦ ተማሪዎች ጥያቄ ያቀረቡ የትምህርት ቤቱ አስተዳደር ለመንግስት እስኪያቀርብ ድረስ እንኳን ፋታ ሳያገኝ ደግሞ ረብሻው ተነሳ ማለት ነው። ወይዘሮ ራቢያ፣ በነገራችን ላይ እነዚህን እንቅስቃሴዎች እኛ በግልጽ ወደ ህዝብና ወደ መንግስት ትኩረት እንዲቀርቡ ለማድረግ ባደረግናቸው ጥረቶች ውስጥ ደብዳቤዎች ለየዩኒቨርሲቲው፣ ከሐረማያ ዩኒቨርሲቲ፣ ከወለጋ ዩኒቨርሲቲ፣ ከአምቦ፣ ከአዳማ ዩኒቨርሲቲ፣ ከነዚህ አካባቢዎች እና ከሌሎችም ተማሪዎች ጋር ውይይቶችን እያደረግን ለመዘገብ ሞክረናል። በዛን ጊዜ እነዚህ ተማሪዎች ደብዳቤዎችን አስገብተው እንደነበረ ለመገናኛ ብዙሃን ተናግረዋል ብዙሃን ሲዘግቡ ነበረ። የመንግስት አካላት ለመገናኛ ብዙሃን ጭምር መልስ አልሰጡም እንጂ አሁን እርስዎ እንደሚሉኝ ገና በእቅድ ላይ ያለ ጉዳይ ነው። ይሄ ገና በሀሳብ ደረጃ ያለ ጉዳይ ነው ነው የሚሉኝ። ይሄ ጉዳይ ለምን አልተነገራቸውም? አዎ ተነድፏል፣ ግን ጸድቆ ወደ ተግባር የሄደ አሰራር አይደለም። ይሄ ራሱ ለምን ፈጥኖ አልተካሄደም? ይሄ መንግስታዊ አሰራር ነው አይደለም እንዴ? ለምን ሁለትም ቀን ይሁን ሶስትም ቀን ይሁን ለነገሩ፣ ወደ አንድ ሳምንት ለሚሆን ጊዜ እኛ እንኳን በተከታታይ ስንዘግብ ቆይተናል። በዚህ ጉዳይ ላይ ለምንድን ነው ፈጥኖ እርምጃ የማይወሰደው? ለምንድን ነው ፈጣን መልስ የማይሰጠው ለእንደዚህ አይነት ጉዳዮች? እንደዚህ አይነት አዝማሚያዎች ይመጡ እንደነበር፣ ይከተሉ እንደነበር ይታያል። ምክንያቱም ቅድም እንደገለጹልኝ ሀሳብን የመግለጽ ነጻነት ኢትዮጵያ ውስጥ በህገ መንግስት የተረጋገጠ ነው። የመሰለፍ ተቃውሞን የማሰማት ነጻነት በህገ መንግስት የተረጋገጠ ነው። ጥያቄዎቹ ሲነሱ በምንም አይነት ደረጃ ይሁን የኃይል መልስ ከመስጠት ይልቅ ለዜጋ የሚገባውን ክብር ያዘለ መልስ ፈጥኖ ለምንድን ነው የማይሰጠው? ከየትኛውም ደረጃ ሊሆን ይችላል። በዩኒቨርሲቲ አስተዳደር ደረጃ ሊሆን ይችላል። ዝም በሉ ከማለት ይልቅ ለምንድን ነው አግባብ ያለው ልክ አሁን የነገሩኝን አይነት መልስ የማይሰጠው? ኪሳራው ወደ ኃይል እርምጃ ከተወሰደ በኋላ አይበረታም ወዩ? ነገሮችን ቀድሞ ማቆም ሲቻል እንዳልከው አቶ ሰለሞን ለምሳሌ መረጃን በተመለከተ እኔ የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ ነኝ። በእናንተ በኩል በዚህ ጉዳይ ላይ መረጃ ጠይቆ ኢንፎርሜሽን ጠይቆኝ እየከለከልኩትም የለኝም፣ እየጠየቀኝም የለም። እኔ ለምሳሌ ወይዘሮ እንዴት ነው የምጠይቁት የሚለው ነገር ለእኔም ለራሴ ጥያቄ ነው። ዛሬም እኮ ገፍተን የገባ ነው። ትክክለኛ ያልሆነ መረጃ ስለተላለፈ ነው ትክክል አይደላችሁም ብለን ገፍተን የገባ ነው። ለምን ቶሎ ወደ ውሳኔ አይኬድም የሚለው ለምን የተማሪዎች ጥያቄ ወደ ኃይል ይሄዳል የሚለው በመሰረቱ መንግስት የተማሪዎች ጥያቄ ወደ ኃይል እንዲሄድ አይፈልግም። ስለዚህም ነው ተማሪዎች ጥያቄ ሲያነሱ ራሱ በጸጥታ ኃይሉ ላይ ድንጋይ ሲወረውሩ መመታት ነው ያለብህ እንጂ አንድም ነገር በእነሱ ላይ መወርወር የለብህም። ምክንያቱም የጸጥታ ኃይል ዝም ብሎ አያይም። ረብሻ ሲነሳ፣ ንብረት ሲጠፋ ዝም ብሎ አይመለከትም። ሀገርን የመጠበቅ የማረጋጋት ኃላፊነት አለበት። ግን የተማሪዎች ጥያቄ ወደ ሌላ እንዳይቀየር መንግስት በአግባቡ ነው ተማሪዎችን ጥያቄ ቁጭ ብሎ ማለት ነው በየ ደረጃው የተወያየበት። ግን የተማሪዎቹ ጥያቄ በተማሪዎቹ ጥያቄ ግን ሌላ ሌላ ነገር ከጀርባ እንዳለ ነው የሚያሳይ። ምንድን ነው ይሄ? ተማሪም አይደለም የረበሸው የሰበረው ተማሪም አይደለም ያቃጠለው። ተማሪ እኮ በአግባቡ ነገርኩ እኮ ያምቦ ተማሪ ጠየቀ። ግቢው ውስጥ አንድም አንድም አንድም ነገር አልሰበረም። ግቢ ውስጥ ማለት ነው። በተማሪው ስም ግን ሌላው ሀይል ነው ያንን ሁሉ ጥፋት የፈጸመው ማለት ነው። ጉዳት ከደረሰባቸው ነገሮች ወደ ኃይል መቀየራቸው አይቀርም ጉዳት ከደረሰባቸው። የተማሪዎችን ጥያቄ ዝም ብሎ አልተመለከተም። ጥያቄው እንደተነሳ ተማሪዎችን ወደ ማወያየት ነው የገባው። በውይይቱም ደግሞ መግባባት ላይ ተደርሷል። አሁን እኮ አብዛኛው ተማሪ መማርን ነው የሚፈልገው። ግን ወይዘሮ ራቢያ እኮ ለኦሮሞ ተማሪ የተሰጠው የቤት ስራ ከትምህርቱ ላይ እንዲዘናጋ አድርጎታል። ይሄ አሁን ያለንበት ወቅት እኮ የፈተና ወቅት ነው። ተማሪ የሚዘጋጅበት ወቅት ነው እና እንዲዘናጋ ነው እየተደረገ ያለው ተማሪው በማያውቅ ሁኔታ ማለት ነው እንጂ ተማሪው በአግባቡ ያለውን ጥያቄ መንግስትን መጠየቅ ይችላል። የጠየቀውን ጥያቄ ደግሞ መንግስት ቁጭ ብሎ ነው ተወያይቶ ግንዛቤ የሚያንሳቸው ቦታ ላይ ግንዛቤ እንዲያገኙ ይሄ እንዳልከው አሁን በዚህ ማስተር ፕላን ላይ ማስተር ፕላኑ ምን ማለት እንደሆነ ኢቭን በሚዲያ እኮ በሰፊው ሲገለጽ ነበር። በሰፊው ማለት ነው። ምን ማለት እንደሆነ ማስተር ፕላኑ እንደሚባለው የአንዱን ክልል ወደ አንዱ መውሰድ ወደዛ መውሰድ አይደለም። አሁን እናንተ የምትኖሩበት ዋሽንግተን እኮ በዙሪያዋ ካሉት ከተሞች ጋር በተመሳሳይ እድገት ነው አይደል? እንደ የምታድገው። አዲስ አበባንና በአዲስ አበባ ዙሪያ ያሉ ከተሞችን ብትወስድ ግን ከአዲስ አበባ ወጣ ስትል ወደ ቀጭን መንገድ ነው የምትገባው። ግን የጋራ ፕላን ቢኖር በጋራ እንዴት እናድርጋለን፣ በተመሳሳይ ደረጃ ከተሞቹ እንዴት ያድጋሉ የሚለውን ነው የሚመልሰው ፕላኑ። ይሄን ደግሞ ተማሪው ለምን አነሳ አንልም እንደነገርኩ ፊት እንዳነሳውልህ አንድም የማይሆን አስተሳሰብ ተጭምኖበት ነው ሁለትም ደግሞ ባለመገንዘብ ሊሆን ይችላል የሚባለው በሚባለው ነገር ተረብሾ ጥያቄውን የሚያነሳው ያንሳ። ሲያነሳ ግን በአግባቡ መሆን አለበት በአግባቡ ጥያቄያቸውን ላነሱ ተማሪዎች ደግሞ መንግስት በአግባቡ ግልጽ እንዲሆንላቸው ፕላኑ ምን ማለት እንደሆነ እነሱን ወደ ረብሻ አስገብቶ ትምህርታቸው ላይ ሳንካ ሊፈጥር የማይችል ፕላን እንደሆነ የኦሮሞን ባህል፣ ቋንቋ የማያጠፋ የአንዱን ክልል ወደ ድንበር ወደ አንዱ እንደማያስገባ የአንዱን አስተዳደር በአንዱ እንደማይጠፈልግ በግልጽ ተነጋግረንበታል። አሁንም ገና ብዙ ውይይት ይደረግበታል በፕላኑ ላይ ማለት ነው። ያ ስለሆነ እኛ መንግስት እንደ መንግስት የተማሪን ጥያቄ ወደ ግጭት እንዲዞር የሚፈልግም መንግስት አይደለም። የተማሪንም ጥያቄ በአግባቡ ተቀብሎ የሚያስተናግድ ነው። ኢቨን ጥያቄውንም እንዲያቀርብ ስርዓቱን ያመቻቸ መንግስት ስለሆነ እንደሱ መረዳት ጥሩ ይሆናል። ሁለቱም ጋር ያለው ችግር ምንድን ነው? ይልቅ ተማሪዎቻችን እንዴት ነው ተወዳዳሪ ተማሪ ሊሆኑ የሚችሉት? እንዴት ነው ፈጣሪ ሊሆኑ የሚችሉት? እንዴት ነው ታሌንት ተማሪ ሆኖ አይደለም፣ በሀገር ደረጃ፣ በአለም አቀፍ ደረጃ ተወዳዳሪ ሊሆኑ የሚችሉት የሚለውን ነው ማሰብ የሚገባት እንጂ በሚሆነው በማይሆነው ረብሻን የሚፈጥር የሌላው መሳሪያ የሚሆን በሱ ስም የሚነገር ተማሪ መሆን የለበትም። ወይዘሮ ሁለት ስራ አይሰራም። አሁን ፈተና ወቅት ነው። ስለ ፈተናው ነው ማሰብ የነበረበት። አሁን ግን እንዲሰጋ፣ ሌላው መማር የሚፈልገው እንዲሰጋ ትንሽ በጣም ቁጡ ጥቂት የሆነው ተማሪ ደግሞ ሳይገባው ተልእኮ ወስዶ እንዲፈጽም የሚደረግበት ሁኔታ ስላለ ያይቁም ነው። እኛ እንደ መንግስት እያልን ያለ ነው። መንግስትም የሚያስበው በዚህ አቅጣጫ ነው። አሁን እርስዎ የሚሉኝ እነዚህን ጥያቄዎች መንግስት አንስቶ እያወያየ ነው ወይም ሲያወያይ ቆይቷል ነው የሚሉኝ። እነሱ ደግሞ ያነሳናቸው ጥያቄዎች ተማሪዎቹ ብቻ ሳይሆኑ ተቃዋሚ ፓርቲዎችም ጭምር ላነሳናቸው ጥያቄዎች መንግስት መልስ አልሰጠም፣ ውይይትም መክፈት በሚገባው ጊዜ አልከፈተም ነው የሚሉት። ሌላኛው ከልማት ጋር የተያያዘ ልማትን የሚቃወም መግለጫዎችን እስካሁን ድረስ በእኔ በኩል አልሰማሁኝም በእነዚህ ሁኔታ። ነገር ግን ህዝቡ መወያየት አለበት። ህዝቡ የራሱ ሊያደርጋቸው ይገባል። እነዚህን ሀሳቦች ከታች ወደ ላይ ነው መውጣት ያለባቸው ነው የሚሉት። ውይይቶች ደግሞ በሚካሄዱበት ጊዜ መንግስት ወይም ደግሞ ፓርቲው የሚፈልጋቸውን ሰዎች ብቻ ከመሀል እየለቀመ ይጠራል። ከህዝቡ መካከል ሊነሱ የሚገባቸው የህዝብ ጥያቄዎች አይነሱም። ውይይቱ ከተጀመረም በኋላ ቢሆን ማለት ነው። እንደዚህ አይነት እንደዚህ አይነት ክሶችም አሉ። ሌላኛው ቅድም ያነሱልኝ የተማሪዎች በስርዓት የመማራቸው ጉዳይና ጥሩ ተማሪዎች፣ ተወዳዳሪ ተማሪዎች ሆነው የመውጣታቸው ጉዳይ እና መብትን የመጠየቅ ጉዳይ የተለያዩ ነገሮች ናቸው ሁለቱ። እና እንደዚህ መልእክት ተልእኮ ተቀብለው የጸረ ሰላም ኃይሎች መሳሪያ ሆነው የሚባሉ የማስፈራሪያና የማሸማቀቂያ የሚመስሉ መግለጫዎች ይሄንን ሀሳብን በነፃነት የመያዝን መብት አይጋፉም ወይ? ሀገሪቱ ውስጥ ማንም የመሰለውን ማራመድ እና ድጋፍ መሰብሰብ መቀስቀስ አይችልም ወይ? ኢትዮጵያ ውስጥ ምንድን ነው ችግሩ? በትክክል በትክክል ማንም የሚያስበውን አስተሳሰብ ማራመድ ይችላል። የሚፈልገውን ነገር መስራት ይችላል። ግን በሀገሪቷ ውስጥ ግን በማንኛውም ሀገር ስርዓት አለው ሁሉም ነገር ማለት ነው። ተማሪዎች መብታቸውን ለምን ጠየቁ? የሚል አይኖርም፣ ሊኖርም አይችልም። ምክንያቱም ያልገባቸውን የመጠየቅ መብታችን ተነክቷል የሚሉትን ነገር የመጠየቅ መብት አላቸው። ተማሪ እኮ ምግብ እንኳ ሲበላሽበት ጥያቄውን ያቀርባል። መልስ የማግኘት መልስ የማግኘት ተደርጎበት ወዲያው ይስተካከላል። ለጥያቄዎች መልስ የማግኘት መብት እንደሚያክል ነገር ማለት ነው። በዚህ ማስተር ፕላን ላይ አልገባንም አሉ ጥያቄያቸውን አቀረቡ። በአግባቡ ያቀረቡትን መንግስትም ጥያቄያቸውን በአግባቡ ተቀበለ። አሁንም እኮ ክፍት እኮ ነው። አሁንም እኔ ለምን ወደ ሌላ ነገር እንደሚሄድ ነው የማይገባኝ። ምክንያቱም ተቃዋሚ ፓርቲ የምንላቸው መብት አላቸው። ትክክል ነው። የዲሞክራሲ ስርዓትን በመገንባትም በኩል ትልቅ አስተዋጽኦ አላቸው። አደጉ የምንላቸው ሀገሮች እኮ አገር ጠፍታ የተጀመረው እድገት ወድሞ ሳይሆን ከቆሙበት ካለው እድገት ቀጥለው ነው የሚያራምዱት ማለት ነው። ስለዚህ ተቃዋሚ ፓርቲ የምንላቸውም ትክክል ነ ዲሞክራሲ ስርዓትን በመገንባት አገርን በመገንባት አስፈላጊ ናቸውም ተብሎ ነው አይደለ? እንደ በምናካሄደው ስርዓት ውስጥ ያሉት ማለት ነው። ዛሬም እኮ መጠየቅ ይችላሉ። መንግስትም ዛሬም ይሄ ፕላን ግልጽ ስላልሆነልን በፕላኑ ላይ ጥርጣሬ ስላለን ቁጭ ብለን እንወያይ ማለት ይችላሉ። ተማሪዎችም አሁንም ማለት ነው አሁንም በሰላማዊ መንገድ ፕላኑ ላይ ግልጽነት ስለሌለ መንግስት ያወያየን ብለው አሁንም ውይይቱ መቀጠል ይችላል። ግን እውነት ጥያቄው የፕላን ነው ወይ የሚለው ለእኔ ጥያቄ ነው። እንዳመጣጡ መመለስ እኮ ይቻላል። በውይይት አይደለም የምትለው ነገር እኔ ማፈራራት አይመስለኝም። ምክንያቱም ተማሪ የሚሰማውን ነገር መብቴ ተገፍቷል በሚለው ቦታ ላይ ጥያቄውን ማቅረብ ይችላል፣ በአግባቡ ማለት ነው። ለምሳሌ ሰላማዊ ሰልፍ ሲወጣ እኮ አሳውቆ ነው የሚወጣው አይደለ እንዴ? እንደዛ አድርጎ ድምፁም ማሰማት ይችላል። ቁጭ ብሎ መወያየት ይችላል። መቃወም ይችላል። ይሄ ግን የሚሆነው በአግባቡ ነው፣ መሆን አለበት ያለበት ስርዓት፣ ስርዓት አልበኝነት በሆነበት ሁኔታ መሆን የለበትም ነው። በአግባቡ ጠይቆ ጥያቄውን አሰምቶ ከመንግስት ጋር ቁጭ ብሎ ተወያይቶ ችግሩን መፍታት አለበት ነው። ተቃዋሚ ፓርቲ የምንላቸው እንደዛው በፕላኑ ላይ አሁንም ግልጽነት ከሌላቸው መንግስት በሩ ክፍት ነው። የኦሮሚያ መንግስት ቁጭ ብሎ በፕላኑ ላይ መወያየት ይችላል። ዝግ አይደለም፣ ግን በአግባቡና በሰላማዊ መንገድ መሆን አለበት ነው እያልን ያለ ነው። ለዚህ ነው ተማሪው ትምህርቱ ላይ ትኩረት ይስጥ ስንል ለመብቱ የመብት ጥያቄ መጠየቅ የለበትም አይደለም መጠየቅ ይችላል በአግባቡ ወይዘሮ ራቢያ ለመሆኑ መንግስትም ይሁን ገዢው ፓርቲ እንደዚህ አይነት እንቅስቃሴዎች በሚደረጉበት ጊዜ ከዚህ ከሚባለው ጸረ ሰላም ኃይሎች ናቸው ይህንን የሚያደርጉት እና የመሳሰሉ ነገር የድሮ ስርዓት ናፋቂዎች ናቸው ከሚባሉት ነገሮች በስተጎን በኩል የራሱ ኃይሎች የሚያደርጉትን እንቅስቃሴ ይገመግማል ይፈትሻል ወደ ራሱ ይመለከታል የተጠቀምኩት ኃይል ከመጠን ያለፈ ነው ወይስ አይደለም? የቀረበልኝ ጥያቄ ምን አይነት ጥያቄ ነው እያለ እራሱን ይገመግማል። በነገራችን ላይ ፓርቲውም ይሁን የመንግስት ባለስልጣናት ካድሬዎች በጣም ምን መድረክ አላችሁ እንደዛ የምታደርጉበት? ፓርቲያችን በዚህ በጣም የታወቀ ይመስለኛል። ምን ብሎ አይደለም የሚሄደው ለሚፈጽማቸው ነገሮች በሙሉ እንዴት ፈጸምኩ፣ ምን ጠንካራ ጎኖች ነበሩኝ፣ ምን ደካማ ጎኖች አሉኝ ምን ማሻሻል አለብኝ የሚለውን ቁጭ ብሎ ነው የሚገመግበው። እንግዲህ ማንኛውም ማንኛውም ሰለጠነ የምትለውም ሀገር በአፈጻጸም ውስጥ የራሱ ችግሮች ይኖሩታል፣ የራሱ ጎደሎዎች ይኖሩታል። ቆም ብሎ አይቶ ገምግሞ የሚጎሉትን ነገሮች አስተካክሎ ነው የሚሄደው። ስለዚህ መንግስትም እንደ መንግስት ይገመግባል፣ ያያል ከሆነ ማለት ነው ሀሳቤ። ቢገመገምም እንደዚህ አይነቱ ግምገማ ብዙ ጊዜ ፈጥኖ አይካሄድም፣ ወይም ደግሞ የማጣራት ስራዎች፣ የምርመራ ስራዎች ፈጥኖ አይካሄዱም፣ ተጠያቂዎች በወቅቱ ለፍርድ ለፍትህ፣ ለተጠያቂነት አይቀርቡም የሚባሉ ክሶች አሉ። ብዙ ጊዜ ከተቃዋሚ ወገኖችም፣ ከአንዳንድ ታዛቢዎችም፣ ከውጭ የሰብአዊ መብቶች ተሟጋች ድርጅቶችም የሚቀርቡ አቤቱታዎች አሉ። እንደዚህ አይነት ስሞታዎች ምንድን ነው እርስ የሚሉት ለዚህ እንግዲህ ሰው ያው የተለያየ አካል ራሱ እንደሚያስበው የሚለውን ሊል ይችላል። በተቻለ መጠን የሚሰሩ ወንጀሎች ቶሎ ተጣርተው ወንጀለኛው ተለይቶ ወደ ፍርድ እንዲቀርብ የሚደረግበት ሁኔታ አለ። አሁን ከዚህ ከረብሻው ጋር በተያያዘም የረብሻው ተዋናኝ የሆኑ ችግር ፈጣሪዎች እንግዲህ ንብረት ጠፍተዋል ንብረት ተቃጥሏል። ህይወት ጠፍቷል። ለዛ ማን ነው ተጠያቂው የሚለውን ህግ ነው የሚያጣራው። የማጣራቱ ሂደት ደግሞ ጊዜንም ይፈልጋል። ዝም ብለህ በአንድ ሌሊት፣ በሁለት ሌሊት የምፈጽመው ነገር አይደለም። ምክንያቱም ስለ ህይወት ነው፣ ስለ ንብረት ነው። ያ በአግባቡ ነው ተጣርቶ ለፍርድ መቅረብ ያለበት እና በተቻለ መጠን በፍጥነት ነው እየተጣራ ያሉ ተጣርቶ ወንጀለኛው ለህግ ይቀርባል። በዛ መልኩ በፍጥነት እየተሄደበት ነው ያለው እንጂ ዝም ብሎ እንደሚወራው አይነት አይደለም። መንግስት ዜጋችን በጣም ያሳስበናል። መንግስት ደግሞ እንደ መንግስት ለዜጋው ከማንም በላይ መንግስት ያስባል። ስለዚህ ቶሎ እልባት እንዲያገኝ፣ ቶሎ ወንጀለኛው ወንጀለኛ ደግሞ መለየት አለበት፣ ፍርድ ማግኘት አለበት፣ መቀጣት አለበት ያጠፋው። ይሄን ለማጣራት ደግሞ የራሱ ሂደት አለው እና የማጣራቱ ስራም ወንጀለኛውን ለፍርድ ለማቅረብ በሚፈለገው ፍጥነት እየሄደ ነው ነው እኛ የምንለው። እንግዲህ ተቃዋሚ ፓርቲዎች አባሎቻችን ከየቦታው እየታደኑ እየታሰሩ ነው እያሉ ነው። ሰልፍ ባይወጡም ይታሰሩብናል፣ ይዋከቡብናል እያሉ ነው። ከዚህ ጋር ተያይዞ በዛ ላይ መንግስትም የራሱን መግለጫዎች እየሰጠ ነው እና። ይሄ ምርመራ ሲካሄድ በዛው አቅጣጫ ላለመካሄዱ ምንድን ነው ማረጋገጫው? እንግዲህ ያው ወንጀልን መርምሮ አጣርቶ የሚያቀርበው ያው የፍትህ አካሉ ነው። እሱ ደግሞ የሚመረምርበት የራሱ ሂደት አለው። የፓርቲ አባል ስለሆነ አይደለም። በወንጀል የሚጠ እንግዲህ ወንጀለኛ ነው አንድን ሰው የምትለው ተጣርቶ ፍርድ ሲያገኝ ነው። በወንጀል የተጠረጠረ ማንኛውም ማንኛውም ዜጋ ይያዛል። የተቃዋሚ ፓርቲ አባል ሊሆን ይችላል፣ ላይሆን ይችላል፣ ዝም ብሎ ሰው ሊሆን ይችላል ግን በወንጀሉ ከተጠረጠረ ይያዛል፣ ይጣራል። ወንጀለኛ ከሆነ ያው ለፍርድ ይቀርባል። እንደሱ ነው እንጂ ማንም የፓርቲ አባል ስለሆነ የታሰረ የለም። እንዴ የፓርቲ መሪም ሆነው እኮ በነፃነት የሚኖሩ አሉ ወንጀል ካልፈጸሙ። ወንጀል ከፈጸመ ደግሞ ኢቨን የገዢው ፓርቲ አባልም ቢሆን ወንጀለኛ ከሆነ ደግሞ የማይያዝበት ምንም ምክንያት የለው። የፓርቲ አባል ስለሆነ ሳይሆን በወንጀል የሚጠረጠር ከሆነ ሊያዝ ይችላል። ምክንያቱም ስርዓት አልበኝነት በአገሪቷ ውስጥ ሲነግስ ይሄ ህግን የማስከበር የህግ በላይነትን የማስከበር ኃላፊነት የመንግስት ነው እና መንግስት የሚጠረጠረውን ይይዛል፣ ያጣራል፣ ወንጀለኛው ለፍርድ ይቀርባል ማለት ነው እንጂ የፓርቲ አባል ስለሆነ አይደለም የሚያዘው። እና እሱ እንደሱ ቢረዱ ጥሩ ይመስለኛል። እኔ መንግስት ማዘኑን ገልጾ ነበረ በተፈጠረው ሁኔታ ምን ማለቱ ነው ማለት ቅድም አንስቼ ከማንም በላይ መንግስት ለዜጎቹ የዜጎቹ ሁኔታ ያሳስበዋል። በዜጎቹ ላይ ምንም አይነት ጥቃት እንዲፈጸም አይፈልግም። በተፈጠረው ረብሻ ግን የሰው ህይወት ጠፍቷል፣ ንብረት ጠፍቷል። ለጠፋ ህይወት መንግስት ማዘን የለበትም እንዴ? ማዘን አለበት። አዎ፣ በጣም ነው የሚሰማው። የዜጋ ህይወት መጥፋት የለበትም። በተፈጠረው ሁኔታ ግን የዜጎች ህይወት ጠፍቷል፣ ብዙ ንብረት ወድሟል። እና ለዛ መግለጹ እኔ የተሰማውን ሐዘን መግለጹ ወንጀል አይመስለኝም። እስቲ ወይዘሮ ራቢያ ትናንትናና ዛሬ ኦሮሚያ ውስጥ ያለው ሁኔታ ምን እንደሚመስል ጠቅልል አድርገው ሊነግሩኝ ይችላሉ? የተረጋጋ ሁኔታ ነው ያለው በክልላችን ትላንትና ኩለለሊት ላይ ወለጋ ዩኒቨርሲቲ ውስጥ ግርግር ለመፍጠር የተሞከረበት ሁኔታ ነበረ። ወዲያው ግርግሩ ተረጋግቷል ማለት ነው። ሌላ ቦታ ግን ሰላም ነው፣ እኛ ባለን መረጃ ማለት ነው። እና ብዙም ችግር፣ ምንም ችግር የለም። አንድ ነጆ ትምህርት ቤት ፕሪፓራቶሪ ትምህርት ቤት ደግሞ የፕሪፓራቶሪ ተማሪዎች ፈተና ጨርሰው፣ ፈተና ተፈትነው ሲወጡ ለመረበሽ ሞክረው ነበረ። ያም ወዲያውኑ ተረጋግቷል። ከዚህ ውጪ ሀገሪቷ ሰላም ናት። ምንም በሀገሪቷ ውስጥ ምንም ችግር የለም ማለት ነው። ትናንትና ወለጋ ዩኒቨርሲቲ ውስጥ ብዙ ተማሪዎች ድብደባ እንደደረሰባቸው ሆስፒታል የተወሰዱ የታሰሩ እንዳሉ ሰምተን ነበረ የታሰሩ ልጆች እንዲፈቱ የጠየቁ ልጆች ብዙ ድብደባ እንደደረሰባቸው እንደውም የሴት ተማሪዎች ማደሪያ ክፍል ውስጥ ወንድ ወታደሮች በር እየሰበሩ እንደገቡ ሁሉ እንደደበደቧቸው ነግረውናል። ይሄ ምን ያህል ትከታተሏላችሁ? ይን ምን ያህል መረጃ አላችሁ? ለዚህ እንግዲህ ያው እናንተ መረጃውን ካገኛችሁበት ቦታ ማጣራት ትችላላችሁ። ይህን እያደረጉ ነው። አሁን እሱ ጋር እኩለ ሌሊት ላይ ለመረበሽ ሞክረው ነበረ ጥቂት ተማሪዎች ረብሻውን ለመቆጣጠር በተደረገበት ሁኔታ ለማምለጥ ሲሞክሩ የወደቁ የተጋጋጡ አንድ ተማሪ ደግሞ ከፎቅ ላይ ራሱ ወድቆ የተጎዳ አለ። ወዲያው ሕክምና ተደርጎላቸው የተመለሱ አሉ። ሁለቱ ደግሞ እንደነገርኩ አሁን ይሄ ከፎቅ ላይ የወደቀው እና አንድ ተማሪ ደግሞ አሁን በሆስፒታል እየተረዱ ነው ያሉት። ስለዚህ ጥያቄ የሚቀርበው ይመስለኛል በአግባቡ እና አሳውቆ ነው። ጥያቄም አይደለም። እኩለሌሊት ላይ የሚቀርብ ጥያቄም ያለ አይመስለኝም። ረብሻ ነው ለመረበሽ ነው የተሞከረው። ረብሻውን ደግሞ የትምህርት ቤቱ ጥበቃዎች ማረጋጋት አለባቸው፣ መቆጣጠር አለባቸው። ምክንያቱም ብዙ ተማሪ መረበሽ የለበትም በጥቂት ተማሪዎች እና ያንን ለመቆጣጠር በተደረገበት ሁኔታ ለማምረጥ ሲሮጡ የወደቁ የተጋጋጡ አሉ። እነዚህ ልጆች ወዲያው ሕክምና የተደረገላቸው አሉ ቁጥራቸውን በትክክል ባላውቅም አቅም ሁለቱ ደግሞ አሁንም ሕክምና ላይ ናቸው። ይሄ ነው እስር ቤት ያሉ የሉም፣ የማቀው ነገር ይሄንን፣ የማቀው ነገር የለኝም። ማጣራት ይቻላል። እንግዲህ ምናልባት የእንትኑ ተዋናይ የሆኑ በሌሊት ተማሪን የሚረብሽ ካለ በህግ ስር መዋሉ እኮ ሚቀር አይደለም። ምክንያቱም ይሄ እኮ ስርዓትን ማስጠበቅ ግዴታ የመንግስት ግዴታ ይመስለኛል። ዝም ብሎ ተማሪን የሚረብሽ ረብሻን የሚፈጥር ሊሆን ይችላል ግን በትክክል መታሰራቸውን አላውቅም። እኔ በሕይወትም ላይ የደረሰ ጉዳት አልነበረም፣ ትናንትና እንደሚል አልነበረም። ግን በእናንተ በኩል የሆነ ያገኛችሁት መረጃ አለ ይመስለኛል በህይወት ላይ ጉዳት ደርሷል የሚል መረጃ ያገኘ ነው። የተረጋገጠ መረጃ የለም፣ እኛም አላሰራጨንም። በህይወት ላይ ጉዳት ደርሷል የሚል ነገር ጥርጣሬ ያላቸው ሰዎች ግን ጥርጣሬያቸውን ብቻ ገልጸዋል። ደርሶ ሊሆን ይችላል ግን እርግጠኞች አይደለንም ብለው የተናገሩ ሰዎች ነበሩ። እሱንም አስተላልፈናል። የሞተ ሰው አለ የሚል ሪፖርት ግን አላስተላለፍጥላለው። በህይወት ላይ የደረሰ ጉዳት የለም። የሰው ልጅ ዶሮ ወይ ድመት ወይ ምናምን አይደለም። ዶሮም ሲሞት እኮ ይታወቃል አይደል እንዴ? እና በማንም ተማሪ ህይወት ላይ የደረሰ ጉዳት ቅድም ሲነግሩኝ እስካሁን ድረስ እኔ መረጃ ተጠይቄ ቢያልኩበት ጊዜ የለም ወይም የተጠየቅኩበት ሁኔታ የለም ብለውኝ ነበረ። እኛ ግን በየጊዜው እንጨቀጭቃለን፣ እንጎተጉታለን ኦሮሚያ ፖሊስ እንደውላለን። ጨፍ የኦሮሚያ እንደውላለን፣ ሌሎችም አካላት ጋር እንደውላለን። ቅርበት አላቸው ብለን መረጃ ሊኖራቸው ይችላል ብለን የምናስባቸው አካላት ጋር እንደውላለን። ኦሮሚያ ውስጥ ብቻ አይደለም፣ በፌዴራል ደረጃ ያሉ መስሪያ ቤቶች ሁሉ ጋር እንደውላለን። ነገር ግን ብዙ ጊዜ ወይ ስልኮች አይነሱም ወይ ከተነሱ በኋላ ጥያቄ ሲነገራቸው እነዛ ኃላፊዎች ስልኮቻቸውን ይዘጋሉ ወይም ያላግጣሉ። አንዳንዶቹ እኛ እናስተላልፋለን ያለውን ሁኔታ። ምክንያቱም የእኛ ኃላፊነት መረጃን ለሕዝብ ማቅረብ፣ በተቋማት በመንግስትና በሕዝብ መካከል የሀሳብ ልውውጥና መንሸራሸር እንዲኖር ማድረግ ነው። ለዚህ ነው እኛ ሀሳቦችን እየጠየቅን ለማስተናገድ የምንሞክረው። ነገር ግን ከእርስዎ አባባል እንደምንረዳው፣ በማንኛውም ጊዜ መረጃ በፈለጋችሁ ጊዜ የኦሮሚያ መስሪያ ቤቶች ክፍት ናቸው እያሉኝ ይመስለኛል ነው ትክክል ትክክል ነው። ይህንን ቃሉን ይዤ እንግዲህ በማንኛውም ጊዜ ለእርሶም እደውላለሁኝ። ኃላፊነት አለባቸው ብዬ ለማስባቸውም እኔም ሆንኩ ባልደረቦቻችን ማለት ነን እንደውላለን። ቃሉ የተጠበቀ እንደሚሆን ተስፋ እናደርጋለን። በትክክል ምክንያቱም እናንተ መረጃ ለህብረተሰቡ የማስተላለፍ ስራ ነው የምትሰሩት። ይሄ ደግሞ መብት ነው። ህብረተሰቡ መረጃ ማግኘት አለበት። እኛም ደግሞ ትክክለኛውን መረጃ ለሚመለከተው አካል ለሚፈልገው አካል የማቅረብ ግዴታ ስላለብን እንሰጣቸዋለን የሚል እምነት ነው ያለኝ። እኔ ወይዘሮ ራቢያ ኢሳ የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ለሰጡኝ ማብራሪያና ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ።